we Garele l'rebbe የከተማችን ያለው ሬዲዮኖች ማስታወቂያ የሚሰሩበት ዘፈን መሆኑን ሁሉ ነው። ራስቸው ነበር የማስታወቂያ አጃቢ መስሎ። የምን ማስታወቂያ ነው? የቀደመው የፈረንሳዊ የሙዚቃ ባንድ አካሌ ወቤ አባላት ከተወዳጁ ድምጻዊ ግርማ በየነ ጋር ባለፈው ሳምንት ፓሪስ ላይ ለትዕይንት ካበቁት የሙዚቃ ድግስ የተወሰደ። ሁለተኛው ደግሞ ከበርካታ አስርታት በፊት ግርማ ራስ ባንድ ከተባለው የሙዚቃ ቡድኑ ጋር የተጫወተው ነው። ከግርማ ጋር የተጫወተው አካሌ ወቤ በኢትዮጵያ የዘመናዊ ሙዚቃ ታሪክ ወርቃማው ዘመን በመባል በሚታወቀው በ1960 ዎቹ ገነው በነበሩት ድምፃውያን ሙዚቀኞችና የሙዚቃ ባንዶች ስራዎች የተነቃቁ ናቸው። እንደ አውሮፓውያን የዘመን አቆጣጠር በ2009 ዓ ም የጀመሩት አካሌ ውቤዎች፣ ሁሉም የሙዚቃው ባንድ አባላት ፈረንሳውያን ናቸው። ለመሆኑ አካሌ ውቤዎች እነማን ናቸው? አሉላ አዲሱ የአካሌ ውቤዎችን ማንነት ለአድማጮቻችን የሚገልጽ ራሳቸው የአካሌ ውቤ ሙዚቃ ቡድን አባላት ሰላትን አንድ ሁለትን ጋብዘን እናወያያለን። ታዲያ አዲስ እዚህ ጋር መነሳት ያለበት አንድ ታላቅ የኢትዮጵያ ሙዚቃ ባለውለታ አለ። እሱም ፈረንሳዊ ነው። ምናልባትም ለእነ ጅማሮ መንገድ የጠረገ ይመስለኛል። ስሙን ልገምታሽ? ፍራንሷ ቪየትናም ትላክ ታቆስ ይችላል አንተ እንግዲህ ሁላችንም እናቀውን ሰው ነው። ተጠግታለ አዲሱ ፍራንሲስ ፋልሴቶ ይባላል። ኢትዮፒክስ በሚል ርዕስ የሚጠሩ ቁጥራቸው የበዛ የኢትዮጵያ ታዋቂ ድምጻውያንን ስራዎች በስልሳዎቹና በሰባዎቹ የተዘፈኑትን ቅድም ያነሳ ነው ወርቃማ ዘመን ውስጥ የሚወድቁትን ማሳተም ከኢትዮጵያዊ ውጭ ለሆኑ ጆሮዎች ያስተዋወቀ ትልቅ ባለ ውለታ ነው። መልካም አሁን ወደ ግርማ በየነ ሄድ። መልካም አዲሶ እንደርጎ የነቱት Gittem jag lyfter la kär och icke balu, kopplar alla ännu tills. Är <imitation> <imitation> <imitation> working to work in Ethiopia with slogan. Puluia dennec est, cac olas cedega, Ieo ietilis cin, entis metatebea, Tsemis nou cengidih, uezerit itiopia, Tsemis nou cengidih, uezerit ምንም አይሰለችም ስር ላይ እነዚህ ሲጫወቱ አይታለሁ፣ ልልህ አልችልም። አንተ ነጭ ሰምቻለሁ። ራስ ሆቴል ውስጥ አንድ ሁለቴ እድል አግኝቻለሁ። ከስታዲየም ስትወጣ ብዙ ጊዜ ወደ ራስ ሆቴል ጎራ ማለት አለ። በደህናው ጊዜ ቡናው ምርካች ነው እና እነ ግርማን ያኔ ለማየት እድል አግኝቻለሁ። ታድልሃል። ይደፍራለሁ፣ ምክንያቱም ግርማ የሚወዳቸው ድምፃውያን ውስጥ አንዱ መሆኑ ብቻ ሳይሆን ያ ዘመን ምናልባትም ከጊዜያቸው የቀደመ ሥራ ያሳዩ ሰዎች፣ ቅድም የገለጽከው በራስ ሆቴል የሚጫወቱት ግርማ በወጋችን ውስጥ የሚያነሳው ራስ ባንድ የተባለው ዛሬ በታላላቅ ስራዎቻቸው የምናውቃቸው በርካታ ድምፃውያን የሚጫወቱበት የነበረ ነው። ግርማስ በሚባል ጊዜ ደግሞ ሁለቱ ግርማዎች ሲጫወቱ እንደነበረ ተረድቻለሁ። ግርማ በየነ አካሌ ውቤ ከተሰኘው የፈረንሳዩ የሙዚቃ ባንድ ጋር ባለፈው ሳምንት በፓሪስ የተጫወትከውን ሙዚቃ ነበረ ያሰማ ነው። ይህ ሙዚቃ ቀደም ሲልም በስፋት የሚታወቅና የሚወደድ ዜማ ነው። እስኪ ከአካሌ ውቤን እንነሳ። እንዴት ነበር ያለፈው ሳምንት ዝግጅታችሁ? ተመልካቾች፣ የሙዚቃ አድናቂዎች እንዴት ተቀበሏችሁ? ከካሌ ጋር ከስምንት ወር በፊት እዚህ አንድ አስራ አምስት ቀን ያህል አብረን ሰጠናል። ከዛ አሁን ደግሞ ትናንት ሙዚቃ ለመጫወትና በዛው አልበም ለመቅዳት ነው የመጣነው። አሁን እየሰራችሁት ያለ አልበም ቀረጻውን እያገባደዳችሁ ይመስለኛል። አዎ ጨርሰነዋል። ምናልባት እስከ ስድስት ወር ድረስ ሊወጣ ይችላል። እና ደግሞ ዋናው የኛ መሪው ያው ታውቀዋለህ። ትራንስሚት ፓርቶች ያንተንና ሌሎች የሙያ አጋሮች ይህን ተወዳጅ ዜማዎች በኢትዮፒክ ተከታታይ ሲዲዎች ከዓለም የሙዚቃ አድናቂዎች ጋር ያስተዋወቀ ሰው ነው። በሌላ ፕሮግራም ምናልባትም በኋላ ላይ መልሰን እናገኘዋለን። እስኪ ስለ ተመልካቾቹ ንገረን። በቪዲዮ የተመለከትኩት በተለየ ስሜት ተውጠው፣ አማርኛው የፈረንሳይኛ ያህል ቅርብ ሆኗቸው ሲከታተሉ ነው የተመለከትኩት። እስኪ ያጫውተን። በጣም በጣም ብ ነው እ ኢትዮጵያኖች ደግሞ ብዙ ፈረንሳዎች አሉ እና ከልብ ሙዚቃ የወዱ ናቸው እና ሁሉ ነገር በጣም በጣም ጥሩ ነበር። ይህ የፈረንሳውያን የሙዚቃ ተጫዋቾች ወይ ሙዚቀኞች ያሉበት ባንድ ነው። ሙሉ በሙሉ ፈረንሳዮች ናቸው። ከስሙም አካሌ ውቤ የሚለውን ስያሜ ጨምሮ የኢትዮጵያ ሙዚቃ ነው ፍጹም በተዋህደ ስሜት የሚጫወቱትና። እንዴት ነው? ስለ እነሱስ ያለ ስሜት ምንድን ነው ያንተን ስሜት አጋራል። በጣም በጣም ምን መሰለ፣ የኢትዮጵያን ሙዚቃ መጫወት ብቻ ሳይሆን የኢትዮጵያ ሙዚቃ በጣም የሚወዱና የማንኛውም የማንኛውን ባህል ማንኛውንም አይነት የሚጫወቱ ናቸው። ብዙ ጥናት ያደረጉ ናቸው። በትንሹ ወደ ስምንት ዓመት ሊሆናቸው በአንዱ በሙዚቃው የተካኑም ይመስላል። የሰማኋቸው ግሩም ማጫወት ሲያሳዩ ከአድማጩ ጋራ በደንብ መገናኘት ያንተንም ሙዚቃ ጥሩ አድርገው ሲያጅቡ ነው። እንዴት ነበር ልምምዳችሁ? የአንተን ሙዚቃ ስታጠኑ የነበረው ምን ይመስላል? በደንብ ተለማምደናል እና ደግሞ አሁን የምትለው ሁሉ በጣም ልክ ነው። በደንብ ነ የተለማመድ ነው። ቶሎ መግባባት አለ። ሁሉን ነገር ያውቁታል እና በጣም ነው ደስ ያለን። በጣም ግርማ ወደ አንተ ህይወት ስራዎች፣ ይልቁንም ደግሞ እጅግ በገነነ አድናቆት ተቀባይነት ያገኛችሁበት ደጋግመን ያነሳነው የኢትዮጵያ ሙዚቃ ወርቃማ ጊዜ የሚባለው የሺህ ዘጠኝ መቶ ስልሳዎቹን የዚያን ዘመን ስራዎቻችሁ በዛ ሰዓት ከነበሩት የቀደሙ ናቸውም ይባላል። ዛሬ ከበርካታ ዓመታት በኋላ ተመልሰህ ወደ ሙዚቃው መድረክ እየታየህ ነውና እስኪ ያጫውተን። መልሰ ሙዚቃው ስገባ የነበረው ሁኔታ ምን ይመስላል? መቼ ነው እስቲ የመጀመሪያውን ሙዚቃ መልሰ የተጫወትከው በመድረክ? በኢትዮጵያ አቆጣጠር ሀምሳ አምስት ማለት ሀምሳ አንድ አመት ይሆናል። ራስ ባንድ ባንድ ስም ነው። በጣም ጓደኛ አብሮ አደጌ ከባታ ገብረህይወት ጋር አብረን ነው የጀመርነው ከሀምሳ አንድ አመት በፊት ማለት ነው። ከምሳ ከዛ በኋላ በግርማስ የምትባሉበት ሁኔታ ተፈጠረ። እስኪያጫው ተንስለስ በግርማ ሁለት ዓመት በኋላ ይሆናል። አስራ ዘጠኝ መቶ ለሀምሳ ሰባት ባለስራፋት እና እሱ ላይ ደግሞ ግርማ ዘማርያም በከበሮ አለበት። ከዛ ተስፋ ማርያም ኪዳኔ በሳክስፎን፣ ፈለቀ ነጋሽ በትራምፔት እና ሀይሉ በቤስ ተጫዋች እና ነፍሳቸው የሚማረው ሰይፉ ዮሐንስ እና ምንሊክ በጣም የቅርብ ጓደኞች እና አብረን የሚሰራው በዘፋኝነት ሁለቱ ምንሊክና እና ሰይፉ ይሄ ነው። ሁለተኛ የራስ ባንድ ሁለተኛው የራስ ባንድ ግርማ ዘማርያም እና እኔ ለብቻችን እንጫወት ያኔ ዘግርማስ ነው ስማችን የነበረው። ያ ወደ አስራ ዘምቶ ሀምሳ ስድስት ይሆናል እና አብረን እንጫዋት ነበር። ክለብ ውስጥ እንጫወታለን ግርማ ዘማርያም ብዙ ጊዜ ነው ከተለያየን። ሁሉ ነገር ደህና ነው ጀርመን ያለው ግን ተገናኝተን አናውቅም። በጣም ጥሩ ጊዜ ነበር። ለሁለት አንዳንድ ሙዚቃዎች አብረን ጽፈናል እና የመጀመሪያዊ ሙዚቃችንን አብረን ነው የሰራነው። የትኛውን ግርማ ዘማሪያን ጋር ተወጂኝ እንደው ቅቹን ንገረኝ። እና ሌላም አንዳንድ የምንሰራው ነበር። ክለብ ውስጥ ለብቻችን ሰራ ነበር። ከዛ በኋላ ወደ ሁለተኛ ራስ ባንድ ውስጥ ቅድም የነገርኩ ጓደኞቻችን ጋር አብረን ጀመር ባሰታይ። በዛም ምክንያት ነው ራስ ባንድ ይባል የነበረው። ቅድም እንደነገርከን ግርማ በየነ ሁለገብ የሙዚቃ ሰውነህ፣ በጊዜው ቀደም ብለ ከግርማ ዘማርያም ጋር ታደርጉ እንደነበረው ሙዚቃ ትደርሳለ፣ ዜማ ትቀምራለ፣ በድምፃዊነት ትጫወታለህ፣ ፒያኖ ትጫወታለ፣ ሁለገብ ነህ። በዚያ ላይ ደግሞ የባንዱን መሪ ነበርክ አይደለም? እስኪ ያጫወተን ምን ጓደኝነት ነው ማለት ሁላችንም መሪዎች አብረን ነው የምንሰራው። የተመካከርን ነው። ሙዚቀኞቹ አብረን የምንሰራቸው የነበሩ በጣም ጎበዝ ሙዚቀኞች ነበሩ። በዛ ላይ ደግሞ ያው እንደነገርኩ ሚሊክ ወስናቸው አለ፣ ሰይፉ ዮሐንስ ነፍሱን ይማረው። ሁለቱም አሁን አልፈዋል። ሁለቱ አብረውን ነበሩ እና በጣም ጥሩ ጊዜ ነበር። በጣም ጥሩ ጨዋታ እና ጥሩ ጊዜ የምንሰራበት እና ማይረሳ ጊዜ ነበር። ከተወዳጅ ዜማዎቹ ውስጥ እንከን የሌለብሽ፣ እኔ ነኝ ባይ፣ ማነሽ፣ ይበቃኛል፣ ሴት አላምንም ዛሬም ድረስ ተወዳጅ ስልቶች ናቸው። የዛሬዎቹ ድምፃውያንም በተደጋጋሚ ተጫውተዋቸዋል። የላስታ ሙዚቃ ቡድን ጨምሮ ድጋሚ ተጫወተዋቸው፣ ምናልባት አንተም የመስማት ዕድል እንደገጠመህ ተስፋ አደርጋለሁ። አዎ አዎ፣ በደንብ በደንብ ምን መሰለህ እዚህ ላይ ኢትዮጵያን ቆንጆ የሚለውን ሁለት ዘፈን ይህም እና እንከን የሌለብሽ የሚለውን እሱን የጻፈው በጣም የቅርብ የቅርብ በጣም ጓደኛ የሆነ ፒያኖ ተጫዋች ጌታቸው ደገፉ ነው። በጣም የታወቀ በሀይል ጎበዝ ጎበዝ ፒያኖ ተጫዋች እና ግጥሙን የጻፈው እሱ ነው። እኔ ሙዚቃውን የጻፍኩት እኔ ነኝ። ደግሞ ሁለታችን ስንጽፍ ያን ጊዜ የቆንጆዎች ምርጫ ነበር። የቆንጆቹ የቆንጆ የወይዘሬ ኢትዮጵያ መመደ እንዳለ ማለት ለሱ ነው የጻፍ ነው ስማቸውን ባካል ተሳሳት አቶ ከበደ ይባላሉ። የብሔራዊ ቲያትር መሪ የነበሩት እና ለወይዘሮ ኢትዮጵያ ቆንጆው ነው ከጌታቸው ጋር አብረን የጻፍ ነው። ዓመተ ምሕረቱ አስራ ዘጠኝ መቶ ካልተሳሳትኩ ሀምሳ ሰባት የሆነ የተጫወትካቸው ግን አንተ ነህ በድምፃዊነቱ አ ግጥሙን የጻፈው ጌታቸው ደገፉ ነው። ሙዚቃው ተቀድቷል። አምሃ እሸቴ ነው ሙዚቃውን የቀዳው። ያው አምሃ በጣም የታወቀ ነው። እና ሙዚቃውን ደግሞ እያቀናበረው ሙላቱ አስታጥቄ ነው ሙዚቃውን የደረሱ ነ ነ ይሄ እንግዲህ የጠዋት የሙዚቃ ህይወትህን የሚመለከት ገና በሺ ዘጠኝ መቶ ሃምሳዎቹ ወጣት ሳለ ስትጀምር የነበረውን ነው። ለረጅም ዓመታት በሙዚቃው ህይወት ውስጥ ከቆየ በኋላ ወደዚህ ወደ ዩናይት ስቴትስ መጥተህ ሙዚቃ አቋርጠህ ከቆየ በኋላ ነው አሁን እንደገና ወደ መድረኩ ብቅ ያልከውና፣ መቼ ተጫወት ከለመጀመሪያ ጊዜ ነው? አይመስልም። በብዙ ጊዜ አቋረጥኩ ግን አሁንም አሁን እዚህ ውስጥ የገባሁት ማሸቴ አለበት ዋናው እና ፍራንሲስ ናቸው። በእነሱ መድ እንደገና ለመጀመር እንደገና እንትን ለማድረግ እና እነሱ ናቸው ከአካሌ ውበይ ጋር እያስተዋወቁ ። መቼ ነው ይህ የሆነው? እስከ ዛሬ አመት ድረስ ሙዚቃ አልተጫወትክም፣ በሌላ መድረክም አልታየህም ነበር ለዛ ላለፈው ከስምንት ወር በፊት ስንሄድ ወደዚህ ስንመጣ ማለት ነው። ከምናውቃቸው አንዱ ከዋሊያስ ባንድ አብረን ከሰራናቸው ከተማረና ከመሀመድ ጋር ጊታር ተጫዋች ተማረ፣ ድራመር እና ከነሱ ጋር እና ፋሲል በቤስ ሆነን ዋሊያስን እንደማስታወስ ወደ አለፈው አመት ላይ ተጫውተናል። ከዛም ደግሞ ከነ ሄኖክ ቤስ ተጫዋች ነው በጣም የታወቀ ነው። ድሩም ሎን ጊታር ተጫዋች ነው። አሁን በነገርኩ ያለፈው ስምንት ወር ውስጥ ይሆናል እና ናቲ ድራመር ነው። ጃኒ ደግሞ ሳክስፎኒስት ነው። ዳዊት መለሰ ሴት አላ ምንም ምን ሙዚቃ መጀመሪያ በጣም ጥሩ አድርጎ የተጫወተ ጥሩ ጓደኛችን እና ከእነሱ ጋር ተጫወቻለሁ። መጀመሪያ አንቺን ሳገኝ ተደስቼ As my love, Lovely Ancien łezet te zazwyczaj kućkal kupet a znecyceś te łogęś i w አድማጮች ከተወዳጁ ድምፃዊ ግርማ በየነ ጋር የጀመርነው ወግ አልተቋጨም። በሌሎች የግርማን ሕይወትና እንዲሁም የሙዚቃ ስራዎች በተመለከቱ ርዕሶች ዙሪያ የነበረንን ሰፋ ያለ ቀሪ ወግ በሌላ ፕሮግራም ይዘን እንመልሳለን። በአሁኑ ግን ግርማን አመሰግናለሁ። I'm i n't even know how to sing.